የታንዛኒያው ፕሬዚዳንት ጆን ማጉፉሊ ቡልዶዘር የሚል ቅጽል ስም ተሰጥቷቸዋል። ሙስናን ለመዋጋት የሚወስዱት እርምጃ በሀገራቸውም ሆነ ከሀገራቸው ውጪ ክብርና ዝናን አትርፎላቸዋል። ማጉፉሊ በለንደኑ የጸረ ሙስና ጉባኤ ከተጋበዙት መሪዎች አንዱ ናቸው። ምስራቅ አፍሪቃዊቱ ሀገር ታንዛኒያ የከፋ ሙስና ይካሄድባቸዋል ከሚባሉ ሀያ የአፍሪቃ ሀገራት ውስጥ አንዷ ናት። ማጉፉሊ በዚህ ዓመት በህዳር ወር ስልጣን ከያዙበት ጊዜ አንስቶ ሙስናን መዋጋት ቅድሚያ ትኩረት ከሰጧቸው ጉዳዮች አንዱ ነው። ፕሬዚዳንቱ በተለያዩ ጊዜያት በሙስና የተከሰሱ የመንግስት ባለስልጣናትን ከስራ ያገዱ ሲሆን ለህዝባዊ በዓላት ገንዘብ ወጪ መደረጉ ተሰርዞ ለልማት ፕሮጀክቶች እንዲውልም አድርገዋል። ዶቼ ቬለ ከአሩሻ ያነጋገራቸው ታንዛኒያውያን ፈተናዎች ቢኖሩትም ፕሬዚዳንቱ የያዙት መንገድ tikikilanya n ilalusmakufuli si anakabiliwa na changamoto kubwa ፕሬዚዳንት ማጉፉሊ ሙስናን በሚዋጉበት መንገድ ምክንያት ከባድ ፈተናዎች ተጋርጠውባቸዋል። ጥሩ ስራ እየሰሩ ነው። ሙሰኞች ግን ስራቸውን አያደንቁም። በእውነት ከልባቸው እየሞከሩ ነው። ለዚህም ነው ጉበኞች የሚቃወሟቸው። እኛ እንደ ዜጎች ሙስናን ለማሸነፍና ሙሰኛ ባለሥልጣናትን ለመዋጋት ከፕሬዚዳንታችን ጋር አብረ መስራት አለብን። በሙስና ላይ የሚከፈት ጦርነት ትልቅ ጦርነት ነው። ምክንያቱም ከሕዝቡ አብዛኛውን ክፍል የሚያቅፍ ነውና፣ ስለዚህ ትግሉን መቀጠል አለባቸው። በዚህ ትግል ውስጥ ትልቅ ወይም ትንሽ የሚባል ሰው የለም። በርካታ መሰናክሎች ገጥመዋቸዋል። ሰዎች ስራዎችን በፈለጉት መንገድ ማካሄድ ነው የለመዱት። ፕሬዚዳንቱ ግን በእውነት ሙስና ለመዋጋት በጣም እየጣሩ ነው። በሙስና የተሳሰሩ መረቦችን እየበጣጠሱ ነው። ጸሎታችን ፕሬዚዳንታችን በዚሁ ተግባራቸው እንዲገፉና እንደ እኛ ያሉ ድሃና ደካሞችን እንዲረዱ ነው። አስተያየት ሰጮች እንዳሉት ሙስናን መዋጋት ብዙ ተግዳሮቶች አሉት። ከፍተኛ ባለስልጣናት፣ ተጽዕኖ የሚያደርጉ መሪዎችና ሀብታሞች በሙስናው መረብ ውስጥ ይገኛሉ። በአንዳንዶች አባባል የጸረ ሙስና መስሪያ ቤት ባለሥልጣናት፣ ፖሊስና የፍትህ አካላት ራሳቸው ሙሰኛ መሆናቸው ትግሉን አስቸጋሪ ያደርገዋል። በርካታ የአፍሪቃ ሀገራት መሪዎች ሙስናን ከሀገራቸው ለማጥፋት ይዝታሉ። ሙሰኞች የሚቀጡባቸውን ህጎችም ያረቃሉ። የጸረ ሙስና ባለስልጣናትም ይሰይማሉ። ይሁንና በተጨባጭ የሚመጣ ለውጥ ግን አይኖርም። የሀገራትን የሙስና ደረጃ የሚያጠናው ትራንስፓረንሲ ኢንተርናሽናል በጎርጎሮሳዊ 2014 ዓ ም ባወጣው ዘገባ እንዳስታወቀው 22 በመቶ የሚሆኑ አፍሪቃውያን በጎርጎሮሳዊ 2013 ዓ ም በመንግስት መስሪያ ቤቶች ጉዳያቸውን ለማስፈጸም ጉቦ መስጠታቸውን ተናግረዋል። ሩዋንዳዊው ተመራማሪና የፖለቲካ ጉዳዮች ዘጋቢ ካዩምባ ክሪስቶፍ ማጉፉሊ ከሌሎች አቻዎቻቸው በተለየ ሙስናን መታገሉ እየተሳካላቸው ያሉትን በተግባር በመተርጎማቸው ነው ይላሉ። ቃላቶቹ ወዲያውኑ ተግባራዊ አልሆኑም። ማጉፉሊ ያደረጉት በአካባቢው የሚገኙ ፕሬዝዳንቶች ያላደረጉት ምንድነው? ቃላቸውን በተግባር መተርጎማቸው ነው። ይኸውም በሙስና የተከሰሱትን ባለስልጣናት ማገዳቸውና የመንግስት ወጪን መቀነሳቸው፣ እንዲሁም ራሳቸው የመንግስት ገንዘብ ተጠቃሚ አለመሆናቸው ነው። በለንደኑ ጸረ ሙስና ጉባኤ ላይ የተገኙት የናይጄሪያው ፕሬዚዳንት ሙሐማዱ ቡሃሪ ባሰሙት ንግግር በሙስና ላይ የሚካሄደው ትግል ተጠናክሮ እንዲካሄድ ጠይቀዋል።